The Voice of America. የድሬዳዋ አስተዳደር የኮቪድ-19 ህሙማን ለይቶ ማከሚያ የሆነው የሳቢያን ሆስፒታል የህክምና ባለሙያዎች ስራችንን እንድናቋርጥ ተደርገናል ብለዋል። ከቤተሰቦቻቸው ጋር ከመቀላቀላቸው በፊት ምርመራ እንዳልተደረገላቸውና ደንቡ በሚያዘው መሰረትም ወደ ለይቶ ማቆያ አለመግባታቸውን ተናግረዋል። ለሶስት ወራት ያልተከፈለ የጥቅማጥቅም ጥያቄዎች እንዳሏቸውም አመልክተዋል። ወደ ቤተሰቦቻቸው እንዲቀላቀሉ የተወሰነው በአንዳንድ የህክምና ባለሙያዎች ጥያቄ መሆኑን የገለጸው የአስተዳደሩ ጤና ቢሮ ሊያገኙ የሚገባቸው ጥቅሞችን መፈቀዳቸውን አስታውቋል። አዲስ ቸቆል ተጨማሪ ያለው በድሬዳዋ ከተማ የኮሮና ቫይረስ የተገኘባቸው ህሙማንን ለብቻ ለይቶ ህክምና እንዲሰጥ የተደረገው የሳቢያን ሆስፒታል ከግንቦት ወር ጀምሮ በሆስፒታሉ የኮቪድ-19 ህክምና ሲሰጠው የነበሩ የህክምና ባለሙያዎች የአለምንም ቅድመ ማስጠንቀቂያ በሌሎች ባለሙያዎች ተተክተን ሆስፒታሉን ልቀቁ ተብለናል ብለዋል። ቢሰጋ ማንም ሰው ከክሪስማስ ሴንተር የሚወጣ ሰው ቢሰብቅ አይከላከል አፍራቅን ኳራንታይን ይደረጋል። እነሱ ግን እኛ በፊት ለፊት አያናግሩም። እነው ወደ ቤት እንድንሄድ ያደረጉ ወደ ያው ቆይተን አንዱ ተወስቶ ወልን ከሆነ በኋላ ነው ንትን የምንለው። ስማቸው መግለጽ ያልፈለጉት እኛ የሕክምና ዶክተር ከጥቅማ ጥቅም ጋር የተያያዘን ጥያቄ አለን ይላሉ። በሀገር አቀፍ ደረጃ በሚኒስትሮች ምክር ቤት የጸደቀው ለኮቪድ-19 ተጋላጮች የተፈቀደላቸው ልዩ የማበረታቻ ክፍያ ከግ ቅርቦት ጀምሮ አልተከፈለንም ብለዋል እስካሁን ድረስ ሶስት ወር መሆኑናል እና ምንም አይነት ክፍያ ሳይከፍሉን ነው እንድንወጣ የደረገው ከድሬዳዋ በስተቀር ለሁሉም ሲከፈል የነበረ ክፍያ የትርፍ ሰዓት ክፍያ እኛ ሳይከፈለን የቆየ ነው እስካሁንም በትዕግስት ነው እንትን ያልነው እስካሁን እሱንም ለመክፈልም ፍቃደኛ አይደሉም ሌላው ደግሞ ከፌዴራል የሚመጣ ፓኬጅ የሚባል ክፍያ አለ በፓኬጅ የሚከፈል እሱንም መጀመሪያ ላይ ሰባ ቀን ምናምን አስበን ቆርጠን ምናምን ብለው ነበረ እሱንም አልከፈሉም ኤንወይ ምንም አይነት ክፍያ የለንም በባዶ ነው ስንሰራ የነበረው። እስካሁን ድረስ በጤና ቢሮ የሕክምና አገልግሎት ዳይሬክተር እና የኮቪድ-19 አስተባባሪ የሆኑት አቶ ፊል አህመድ ከኮቪድ-19 የሕክምና ስራ በሌሎች ባለሙያዎች እንተካ የሚል ጥያቄ ከራሳቸው ከባለሙያዎች የመጣ ነው ይላሉ። እነሱ የጠየቁ ጥያቄ ታናቁ ነው የተባለው የተባለ ነው። እዚህ ጋር ሶስት አይነት ሰራተኛ ነው ያለው። በእርግጥ እንደሚወጡ የማያውቅ ኢንፎርሜሽን ምንም ያልሰማ ሰራተኛ አለን። ሁለት ግን እንደሚወጣ የሚያውቅ ሰራተኛ ነበረ። ሶስት እራሱ ቀይሩኝ ሶስት ወር ሞልቶኛል፣ ሁለት ወር ሞልቶኛል፣ ቤተሰቡ ይናፍቆኛል፣ ወደ ቤተሰብ መመለስ አለብኝ ብሎ ራሱ ሪኩዌስት ያደርጋል። እዛ ላይ እነዚህ አይነት ጥያቄዎች ሲመጡ የሚጎዳው ባለሙያ ሳይሆን ታማሚዎቹ ነው። ለምን ባለሙያው በፈቃደኝነቱ ደስ እያለው የማይሰራ ከሆነ አገልግሎት ጥራት ላይ ክፍተት ሊመጣ ስለምችል፣ እዛ ላይ ታሳቢ ማድረግ ነው። ቢሮ ሜዲካል ዳይሬክተሩም ሮቴሽን ሳስቡ ሮቴሽን መስራት ትችላላችሁ የመለቅቃቸው ያሰጠናቸው በአሁኑ ሰዓት ጤና ቢሮ የፌዴራል መንግስት ከመደባቸው ሐኪሞችና ከሌሎች ያስተዳደሩ የሕክምና ተቋማት ባለሙያዎችን ወደ ኮቪድ ሕክምና ሆስፒታሉ የመደበ መሆኑን የገለጹት አቶ ፊላ እዚያውን ቀጥላለን ያሉትን እንዲቀጥሉ እናደርጋለን ብለዋል። የኮሮና ቫይረስ ምርመራ ሳይደረግልንና በለይቶ ማቆያ ለአስራ አራት ቀናት እንድንቆይ ሳንደረግ ወደ ቤተሰቦቻችን እንድንቀላቀል ተደርገናል ያሉት የሕክምና ባለሙያዎችን ጥያቄ በተመለከተም ዛሬ ሁሉም እንዲመረመሩ ተደርጎ ቫይረሱ የተገኘባቸው ወደ ለይቶ ማቆያ እንዲገቡ ይደረጋል ብለዋል። የጥቅማጥቅም ጥያቄ በተመለከተ የክፍያው መዘገየት ይቀበላሉ። ሆኖም የተጠየቁት የክፍያ ጥያቄዎች ሁሉም ተገቢ አይደሉም ባይ ናቸው አቶ ፊላ። በሚኒስትሮች ምክር ቤት የተፈቀደላቸውን ክፍያም ለሆስፒታሉ ልከናል ብለዋል። የተከፈሉ ክልሎችም አሉ፣ ያልከፈሉ ክልሎች አሉ። ካልከፈሉ አካባቢዎች እኛ አንድ ነን ያ ክፍያ ደግሞ ትላንት እነሱ ጠይቁ እንጂ እኛ ከትላንት ወዳ ወደ ሆስፒታሉ አካውንት አስገብተናል። በተሰራው ስሌት መሰረት እነሱ በጠየቁ መሰረት አምስት አንተን ሳንቀለ ብሮቹን አስገብተናል። ነገር ግን ለባለሙያዎቹ እጅ አለመድረሱ ነው። እሱን እንድደርስ ትላንት መተማመን ላይ ደርሰናል። የህክምና ባለሙያዎቹ ግን ክፍያው በሌሎች ክልሎች የሚከፈል ከሆነ አጣርተን ክፍላል እንዳሏቸው ይናገራሉ። የድሬዳዋ አስተዳደር ከአስተዳደሩ ነዋሪዎች ባሻገር ከጅቡቲ፣ ሶማሊያና የመ የሚመለሱ ኢትዮጵያውያንን የለይቶ ማቆያና የህክምና አገልግሎት በመስጠት የበጀት እጥረት አጋጥሞት እንደነበረ የገለጹት ፊላ በሰዓቱ ክፍያ እንዳይፈጽሙ ተጽዕኖ እንዳሳደረባቸው ይናገራሉ። ሆኖም የትርፍ ሰዓት ክፍያ ወይም በተለምዶ ድዩቲ የሚባለው ግን ይከፈለን የሚለው ጥያቄ ትክክል አይደለም ይላሉ። ሌላ ጊዜ ጤና ጣቢያ ወር ሆስፒታሉ ሙሉ አገልግሎት ስለምሰጥ ማታ ገብቶ የሚሰሩበት አጋጣሚ ያለ በእርግጥ እውነት ነው። ነገር ግን አሁን በቀን እያሰራን ያለ ነው፣ ስምንት ሰዓት ነው። ስምንት ሰዓት ሰርቶ ደግሞ ዱት የሚባል ነገር የለም። ቱ ህግ ላይ ቆመን ነው የምንሰጠው። ነገር ግን ቅዳሜና እሁድ የበዓል ቀናት እንከፍላቸዋለን። አንድ በዚህ ጋር መታወቅ ያለበት ሁለት ግን በየትምህርት ዝግጁነታቸው እና በየትምህርት ደረጃቸው የማበረታቻ ክፍያ ይከፈላቸዋል። ይህ ማበረታቻ ክፍያ ደግሞ ከዱቲያቸው በላይ የሚሆንበት ጊዜ አለ፣ ከዱቲያቸው በታች የሚሆንበት ጊዜ አለ። ለምሳሌ ማበረታቻው ቅዳሜ ላይ ከሆነ ዱቲ በታች ሊሆን ይችላል። ነገር ግን በኖርማል ቀን ከዱቲ በላይ ነው። በዚህ ኮንቨሴ የሚደራደረግ ነው። ነገር ግን እንደ አስተዳደር አሁን አስተዳደሩ ይሄ በሚኒስትሮች ምክር ቤት ለእነሱ የሚቀርብ ነው እንዳስተዳደር ግን አስተዳደሩ እዚህ ፍሮንት ላይነር ኮቪድን ለመከላከል እና ለማከም ቀጥተኛ ተሳትፈው ላደረጉት በራሱ ማበረታቻ ያሰበላቸው ነው። እሱ ስማቸው መግለጽ ያልፈለጉ አንድ የህክምና ዶክተር ግን የኮቪድ አስራ ዘጠኝ ሕክምና እንደ መደበኛ ሕክምና መታየት የለበትም ባይ ናቸው። ሌሎች ክልሎችም እየከፈለ ነው ይላሉ። ኮቪድ አሰራር እንደዛ ነው የሚሰሩ እንደዛማ ቢሆን አሰራርን እኮ እንደዚ ያደረጉ ነበር። አሁን የአንዷ ግልድ ያለበት ሁኔታ አለ። በዛ መንገድ አለን የሚሰራ ነው። ኮቪድ ሪስክ ያለው ስራ ነው በጣም በጥኑ ታሙ ያለበት በሮቴሽን ግን ገባ ስለደረገን ያለን እኮ እዛው ነው እኮ ሀያ አራት ሰዓት አገልግሎት እንሰጣለን እኛ ለምሳሌ ያክል የመንግስት ሰባ ሰዓት የሚባለው የምሳሳት ረፍት ያለበት አራት አራት ሰዓት ነው በቀን ስምንት ሰዓት ነው ይህ ከእሱ ጋር የሚገናኝ አይደለም ለምንድነው ማይገናኘው ያ መመሪያ እዚህ ላይ መተግበር ሊማች ነው በዚህ እኛ ጋር ብቻ አይደለም ይህ ደሚሉ ማረጋገጥ ይቻላል ሁሉም ጋር ኮቪድ እንዴት ነው የሚሰራው ብሎ ማረጋገጥ ነው በናሽናል ደረጃ አሁን በየስድስት ሰዓት ሮቴት እያደርጉ ይስሩ ነው የተባለው እዛ ውስጥ አይደለም ለስምንት ሰዓት ለአንድ ሰዓት እንኳን መቆም ታችልም በትላንትናውለት የሳባን ኮቪድ ሆስፒታል የሕክምና ባለሙያዎችና ሰራተኞች ቅሬታ ካቀረቡ በኋላ ከቢሮ ጋር ባደረጉት ውይይት የተወሰነ መግባባት ላይ መድረሳቸውን ይናገራሉ። በዚህም ገሚሶቹ ሰራተኞችና ባለሙያዎች በፈቃዳቸው በሕክምና እንቀጥላለን በማለታቸው እንዲቀጥሉ መደረጉን አቶ ፊላ ይናገራሉ። ከ30 በላይ የሚሆኑት ግን በሌሎች ይተካሉ ብለዋል። በድሬዳዋ ከተማ እስከ ትላንትና ወለድ ድረስ 868 ሰዎች የኮሮና ቫይረስ የተገኘባቸው ሲሆን ሀያ ሰዎች ደግሞ በዚሁ ሳቢያ ህይወታቸውን አጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ